ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላቸው ስርጭት ጀመራ። የዩናይትድ ስቴትስ የተወካዮች ምክር ቤት ሀያ አባላት የኢትዮጵያ ሁኔታ እንደሚያሳስባቸው ገልጸው ለውጭ ጉዳይ ሚኒስትራቸው ለጻፉት ደብዳቤ ትንታኔ ይዘናል። አጠቃላይ ግን ሲመለከተው የደብዳቤው እዛ ውስጥ የተሳተፉ ዛርናም ነገሮች ውይይት ማስፈለጉ የፖለቲካ ፓርቲዎች መካከል የመሳሰሉን ነገሮች ውስጥ ቢኖሩም አጠቃላይ ግን ድምፀቱ ሲታይ አንድ ሉዓላዊ ለሆነ አገር የሚላክ ሉዓላዊ የሆነ አገር በተመለከተ የሚስት ጋዳይ መስሉም የውጭ ጉዳይ ሚኒስቴሩን ሚኒስቴሩ በስተፍሳቀር ለዚህ ጉዳዮች የኢትዮጵያ መንግስት እንዲያደርግ የሚል አይነት የትዕዛዝ ስሜት ነው ያለው። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ዘገባ ይዘናል። በዩናይትድ ስቴትስ አውራ ፓርቲዎች ጉባኤዎች ላይ ትንታኔ ያለን የውዳሴ ነገር ይመስላል። በዛ ላይ እሳቸውን መደገፍ ጥሩ ነው፣ መብታቸው ነው። ግን የአሜሪካና ፖለቲካ እሱ ብቻ መሆን አልነበረበትም። ፕሮፌሰር ብሩክ ኃይሉ በሰሜን ካሮላይና ኤኤንቲ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና የፉል ብራይት ስፔሻሊስት ናቸው። አነጋግረናቸዋል። እሁድ ነሐሴ 24 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሆኖ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ሲዮን ግርማ ነኝ። በትላንትና ዕለት በዩናይትድ ስቴትስ የኦሪገን ግዛቷ ፖርትላንድ ውስጥ የጥቁር ሰው ሕይወትም ዋጋ አለው ወይም ብላክ ላይፍ ማተርስ በሚል ለተቃውሞ አደባባይ በወጡና በፕሬዝዳንት ዶናልድ ትራምፕ ደጋፊዎች መካከል በተፈጠረ ግጭት አንድ ሰው መገደሉ ተዘገበ። የጥቁር አሜሪካዊው ጆርጅ ፍሎይድ ግድያን የሚቃወሙና ፍትህ የሚጠይቁ ሰልፈኞች ፖርትላንድ ውስጥ በተደጋጋሚ ለተቃውሞ አደባባይ ሲወጡ የሰነበቱ ሲሆን፣ ቅዳሜ ዕለት በመቶዎች የሚቆጠሩ መኪኖች ላይ የተሳፈሩ በዛ ያሉ የፕሬዝዳንት ትራምፕ ደጋፊዎች አደባባይ በመውጣት ለመጫወቻ የሚያገለግል ነገር ግን በቀለም የሚሰራ ድቡልቡል ኳሶችን የሚተኩስ የመጫወቻ ሽጉጥ ተጠቅመው በተቃዋሚዎች ላይ በመተኮስ ትንኮሳ ፈጽመዋል ተብሏል። ፖሊስ አንድ ግለሰብ ደረቱ ላይ በጥይት ተመትቶ መገደሉን አረጋግጧል። ዛሬ ጠዋት አስተያየታቸውን የሰጡት የፖርትላንድ የፖሊስ ኃላፊ ቻንክ ላቪል በምንም አይነት ሁኔታ ተቀባይነት የሌለው ሁከት ነው ብለውታል። እናም ለዚህ ሁከት ከግለሰብ ጀምሮ ተጠያቂ የሆኑትን ሁሉ ለይቶ የማውጣት ስራ እየሰራን ነው ብለዋል። የጀርመን ፕሬዚዳንት ፍራንክ ዋልተር ሽታይንማየር ለተቃውሞ አደባባይ የወጡ ሰዎች የሀገሪቱን ምክር ቤት አጥር ጥሰው ለመግባት ያደረጉት ሙከራ ፍጹም ተቀባይነት የሌለውና ዴሞክራሲን የሚጻረር ነው ሲሉ አወገዙት። ወደ 38 ሺህ የሚሆኑ መንግስት የኮሮና ቫይረስ ስርጭትን ለመከላከል የወሰደውን ጠንከራ ያለ እርምጃ የተቃወሙ ሰልፈኞች በርሊን አደባባይ የወጡበት ሰልፍ የተካሄደው ቅዳሜ ምሽት ሲሆን ፍጹም ተቀባይነት የሌለው የሌለው ተግባር ፈጽመዋል ያሉት የጀርመን ፕሬዚዳንት ተቃውሞ የቀኝ ዘመም አክራሪዎች አገሪቱን አስቸጋሪ ሁኔታ ውስጥ ለመክተት ያደረጉት ነው ብለዋል። ቻይና ባወጣችው አዲስ ሕግ መሰረት ባይት ዳንስ በተሰኘው የቴክኖሎጂ ኩባንያ የተሰራው የአጭር ቪዲዮ ማሳያ መተግበሪያ ቲክቶክ ለአሜሪካ ኩባንያዎች ከመሸጡ በፊት ከቤጂንግ ፍቃድ ማግኘት እንዳለበት ተገለጸ። የመተግበሪያው መስራች ባይት ዳንስ ኩባንያ በአሜሪካ የሚኖረውን አጠቃቀም በተመለከተ ፕሬዝዳንት ዶናልድ ትራምፕ የግል መረጃን ስለሚያሰባስብ በአሜሪካ የስቶክ ገበያ ላይ መሸጥ አለበት በማለት ልዩ ትዕዛዝ አውጥተዋል። ማይክሮሶፍት እና ኦራክል የተሰኙት የአሜሪካ ኩባንያዎች ቲክቶክ ካናዳ፣ ቲክቶክ ኒውዚላንድ እና ቲክቶክ አውስትራሊያ የተሰኙትን መተግበሪያዎች ለመግዛት ትልቅ ተነሳሽነት አሳይተዋል። ይሁንና ባለፈው አርብ ዕለት የቻይና ባለስልጣናት ከአስራ ሁለት ዓመታት በኋላ ለመጀመሪያ ጊዜ ተግባራዊ የሚሆንና የቻይና የቴክኖሎጂ ውጤቶችን ለገበያ ሲቀርብ የመንግስትን ፈቃድ እንዲያገኙ የሚያስገድድ ህግ አጽድቀዋል። ይህም በቲክቶክ ሽያጭ ላይ ተጽዕኖ አሳድሯል። በቤጂንግ ዓለም አቀፍ ንግድ ፕሮፌሰር የሆኑት ቺውፋን በትላንትናው እለት ለዢዋን በሰጡት ቃለመጠይቅ ቲክቶክ ለአሜሪካ ገበያ መቅረብ ከፈለገ በአዲሱ ህግ በማለፍ ፍቃድ ማውጣት አለበት ብለዋል። ይሁንና በአዲሱ ህግ መሰረት ፍቃድ ማውጣት ራሱ ሰላሳ ቀናት የሚፈጅ መሆኑ ተገልጿል። ህጉም የመተግበሪያውን እያንዳንዱን የደህንነትና የቴክኖሎጂ አሰራሮችን የሚገመግምና እንዲለወጡ የሚያስገድድ እንደሚሆን ተነግሯል። እስካሁን ድረስም በዚህ ጉዳይ ላይ ባይት ዳንስ ምንም ምላሽ አልሰጠም። በአንጻሩ የቻይና መንግስት የፕሬዝዳንት ዶናልድ ትራምፕን አስገዳጅ ትዕዛዝ በመቃወም የቻይና ንግድ ተቋማ ን መብት ለማስከበር እንደሚሰራ አስታውቋል። በመጨረሻም ኮቪድ ዓለም አቀፍ ህንድ ባለፈው የ24 ሰዓት ጊዜ ውስጥ 78761 የኮሮና ቫይረስ አዲስ ተያያዦችን ማግኘቷን ይፋ አደረገች። ይህ ዓለም አቀፍ ወረርሽኝ ከተቀሰቀሰ ወዲህ በአንድ ቀን የተመዘገበ ከፍተኛ አሐዝ መሆኑን ተገልጿል። ህንድ በቀን ከ75000 በላይ የቫይረሱ ተጠቂ ስታገኝ የዛሬው አራተኛ ተከታታይ ቀን መሆኑ ነው። በአውሮፓ ደግሞ በርካታ ከተሞች በኮሮና ቫይረስ ምክንያት የተደነገጉ የእንቅስቃሴ ገደቦች ሰልፎችን በመቃወም ትላንት የተቃውሞ ሰልፎች ተካሂደዋል። በርሊን፣ ዙሪክ፣ ፓሪስና ለንደን ሰልፎች ተደርገዋል። በዩናይትድ ስቴትስ ደግሞ ፕሬዚዳንት ዶናልድ ትራምፕ ትላንት ማታ ባወጡት መግለጫ የሉዊዚያና ክፍለ ግዛት ኮቪድ-19 ለመዋጋት የሚያደርገውን ጥረት ለማገዝ የተሰማራውን የብሔራዊ ዘብ ሰራዊት ወጪ ፌዴራሉ መንግስት ከክፍለ ግዛቷ ጋር በጋራ መሸፈኑን እንደሚቀጥል አስታውቀዋል። የክፍለ ግዛቷን ኢኮኖሚ እንዲያገግም ለመርዳት መሆኑንም አመልክተዋል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገ የ21499 ሰዎች የላብራቶሪ ናሙና ምርመራ ውጤት 1468 ሰዎች በኮሮና ቫይረስ መያዛቸውን የጤና ሚኒስቴር አረጋግጧል። በአጠቃላይ እስካሁን በቫይረሱ የተያዙ ሰዎች ቁጥር 51120 ሁለት ደርሷል ተብሏል። በዛሬው ዕለት በወጣው ሪፖርትም የህይወታቸው ያለፉ ሰዎች 23 መሆኑ ታውቋል። አድማጮች ዜናው አበቃ። አመሰግናለሁ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 24 2012 ዓ ም ምሽት ፕሮግራም ነው። ቪዥን ኢትዮጵያ ጉባኤውን ጀምሯል። እየከረረ ባለው ሁኔታ ላይ የትርኢቱ ተዋናኝ ሆነው የሚታዩትም ዋና ዋና ነገሮች ከብሔር ጋር የተገናኙ፣ ከቋንቋ ጋር የተገናኙ፣ ከሃይማኖት ጋር የተገናኙ ስለሆኑ እነዚህን ነገሮች እንዴት ማርገብ የሚቻልበትን ሁኔታ ሳንመለከት ወደ ምርጫ ውስጥ መግባቱ ኮሮናውን ጨምሮ እንደገና ደግሞ የህዳሴ ግድብ ጉዳይ ሁሉን ነገር ሲደራረብ የሀገሪቷ ፈተና ከባድ ስለሆነ ፕሮፌሰር ሚንጋ ነጋሽ ከአስተባባሪዎቹ አንዱ ናቸው። አሁን ወደ መጀመሪያው ቅንብር እንዝለቅ። ሰሞኑን ለንደን ውስጥ በኢትዮጵያ ኤምባሲ ላይ ተፈጽመዋል ያሉትን ጥቃት በመቃወም ኢትዮጵያውያንና ትውልደ ኢትዮጵያ ዛሬ ለንደን ከተማ ውስጥ ሰላማዊ ሰልፍ አድርገዋል። ከሰልፉ አስተባባሪዎች አንዱ የሆኑትን አቶ አለባቸው ደሳለኝን ማምሻውን አግኝቼ አነጋግሬ ነበር። ዛሬ ለንደን ላይ ከፍተኛ የሆነ ሕዝባዊ ሰልፍ ነው ያደረግነው። ዋናው ትልቁ ሶስት መሰረታዊ አላማዎች ያሉት ነው የሰልፉ አላማ። አንደኛው እዚህ ለንደን ውስጥ ባለፈው ሐሙስ ጀምሮ በለንደን ኢትዮጵያ ኤምባሲ ላይ የኦነግ ሸኔ አባላት የፈጸሙት መረን የለቀቀ በጣም አስነዋሪ ድርጊት እሱን ለማውገዝ ነው ምክንያቱም ሰንደቅ ዓላማችን ከፍ ብሎ የሚውለበለበትን የአንዲት ሉዓላዊት ሀገር ሰንደቅ ዓላማን አውርደው የኦነግ ሸኔን ምልክት የሆነውን በመስቀላቸው ለአምስት ሰዓት ያክል ነው እዚያ ቦታ ላይ እንዲውለበለበ ያደረጉት። ይህንን የለንደን ኮሚኒቲ ነዋሪ ህዝብ በትዕግስት እነዚህ ሰዎች ጋር ሌላ ችግር እንዳይፈጠር፣ ሌላ አይነት ግጭት እንዳይፈጠር በጣም በትዕግስት ቆይቶ ነበረ። ዛሬ ግን እነሱ ተጠራርገው ከዚያ ኤምባሲ በመውጣታቸው የኢትዮጵያ መንግስት ባደረገው ከፍተኛ አስተዋጽኦ እኛ ደግሞ ድምፃችንን ለማሰማት እዚያ ቦታ ላይ ተገኝተናል። ሁለተኛው ዓላማችን በአሁኑ ሰዓት የኢትዮጵያ መንግስት በተለይም ለውጡን ለመቀልበስ በማሴር ኢትዮጵያ ውስጥ የእርስ በርስ ግጭት እንዲነሳ ወጣቱን በመቀስቀስ በሰው ህይወትና በንብረት ላይ ጥፋት የፈጸሙትን ወንጀለኞች በአስቸኳይ ወንጀላቸው ተጣርቶ ለተጎዱ ቤተሰቦች አፋጣኝ የሆነ ፍትህ እንዲሰጥ የኢትዮጵያን መንግስት ለመጠየቅና የሀገርን ሉዓላዊነት ለማስከበር ደግሞ የሚደረገውን ማንኛውንም ጥረት መንግስት የሚያደርጋቸው ማንኛውንም ጥረት ለማበረታታት ነው። በሶስተኛው ዓላማችን ደግሞ በተለይ የኢትዮጵያን ገጽታ ለማበላሸት የውጭና የውስጥ ጠላቶቿ የሚያሰሩትን ስራ ለማክሸፍ በብሔራዊ ክብራችንና በሀገራችን ሉዓላዊነት ላይ የሚነሱትን ጥቃቶች ከመንግስት ጋር በመቆም ለማውገዝ ለመታገል በቁርጠኝነት ራሳችንን ያዘጋጀንበት ቀን መሆኑን ለማስመስከር እና ለማረጋገጥ የተነሳንበት ሁኔታ ነው። እንደምታውቀው በአሁኑ ሰዓት በተለይም በአባይ ግድብ ላይ በተነሳው ከፍተኛ የሆነ ውሳኔ ሌሎች የግብፅ ወዳጅ የሆኑ ሀገሮች በኢትዮጵያ ላይ ጥርሳቸውን የነከሱበት ስለሆነ እና ይሄ የለውጡ ኃይል የሚያደርገውን ቁርጠኝነት ኢትዮጵያን ለማስቀጠል፣ ኢትዮጵያን ለማዳን የሚያደርገውን ሁኔታ ለመደገፍ ጭምር ነው፣ የወጣ ነው። አቶ አለባቸው ኦነግ ሸኔን ጠቅሰዋል። ለመሆናቸው የጠቀሱትን እንቅስቃሴ ያደረጉት ምንድን ነው ማስረጃችሁ? ትክክለኛ ማስረጃችን እነዚህ ሰዎች ይዘውት የሚነቃነቁት ኦነግ ሸኔ ቄሮዎች ናቸው። ራሳቸውንም በግልጽ አስታውቀዋል። ይህንንም ሰንደቅ ዓላማ በሚያወርዱበት ወቅት የሰቀሉት ምልክት የኦነግ ሸኔ ነው። እነዚህም ሰዎች እዚህ ቦታ ላይ የሚያደርጓቸው ድርጊቶች በሙሉ በፖሊስ በሕግ የተመዘገበና በሪከርድ ያለ በመሆኑ ይህንን በደንብ የኢትዮጵያ መንግስትም ያውቃል ውጭ ጉዳይ ሚኒስትርም ያውቃል የኢትዮጵያ ኤምባሲም ያውቃል ፖሊስ ራሱ የእንግሊዝ አገር ፖሊስም ያውቃል። እኛም እንደ አንድ ምስክር ሆነን ልንቀርብ የምንችለው አንደኛ የያዟቸው ምልክቶች፣ ሁለተኛ የሚያቀርቧቸው ምልክቶችና በተለይም ጽንፈኝነትን ያተረሩ በመሆናቸው እና የሚያወግዙትም ደግሞ ኢትዮጵያኒዝም በመሆኑ ኢትዮጵያ ቱደም ዳውን ዳውን ኢትዮጵያ እያሉ የሚጠሩ በመሆናቸው እንደዚህ አይነት ስርዓት የለቀቀ እንደዚህ አይነት አሳዛኝ የሆነ ትውልድ እኛ በተፈጥሯችን አይተን አናውቅም እና እነሱ ለመሆናቸው እርግጠኞችነን መቶ ፐርሰንት ነው ማረጋግጠል ጥያቄያችሁን ይዛቸው የቀረባችሁበት አካል አለ። በእርግጥ እኛ አሁን ከፍተኛ ስራ እየተሰራ ነው ያለው፣ በህግ በኩል የሚደረጉ በኢትዮጵያ መንግስት በኩል የሚደረጉ በኤምባሲው በኩል የሚደረጉ ራሱን የቻለ ስራ እየተሰራ ነው። ምክንያቱም እነዚህ ሰዎች የአንድን ሉዓላዊት ሀገር ባንዲራ ወርደው ሰላሳ አምስት ፖሊስ በተደረደረበት መድረክ ላይ ነው ወጥተው ያወረዱት። ከዚያም አልፎ ተርፎ ፖሊሶቹን ገፍተው ደብድበዋል። ፖሊሶቹ ራሳቸው በህግ እንደሚጠይቋቸውና አስራ ሁለት የሚሆኑትም በቁጥጥር ስር አድርገዋል። አንድ ዲፕሎማት ደብድበዋል እና ያ ሰው አሁን ይሄ ዲፕሎማት በህክምና ላይ የሚገኝ ነው። ስለዚህ ስራ እንዳይሰራ የኢትዮጵያ መንግስት ማንኛውም እንቅስቃሴ እንዳያደርግ ከፍተኛ የሆነ ጥረቶችን አድርገዋል። በጣም በሚያሳዝን ሁኔታ ከነሱ በማይጠበቅ ሁኔታ ነው። ትልቅ ድፍረት ነው። ትልቅ ብሔራዊ ውርደት ነው። ራሳቸው ተዋርደው እኛን ያዋረዱ ስንት ሰው ይሆናል? በዛሬው ሰልፋችሁ ላይ የወጣው አቶ አለባቸው በዛሬው ሰልፋችን ላይ ይህን ጉዳይ ያስቆጫቸው ኢትዮጵያኖች በርካታ ናቸው። ለመቁጠር ያለውን ሁኔታ በሶሻል ሚዲያ የሚከታተሉት በሙሉ እየተመለከቱት ስለሆነ ልንልክላቸው እንችላለን። ለመቁጠር እጅግ በጣም አስቸጋሪ ነው። ምክንያቱም የተደረደርንበት ቦታ በጣም ረዥም እና ጠባብ በመሆኑ የተነሳ ሰውን ከመኪና መንገድ ተሻግሮ ለመቁጠርም ሆነ ግምቱን ለመንገር ብቻ ከአንድ ሺህ በላይ የሆነ ኢትዮጵያዊ እዚያ ቦታ ላይ ነበረ። አመሰግናለሁ አቶ አለባቸው ደሳለኝን። በዚህ ጉዳይ ላይ ሌሎችንም ጋብዘን ከሰሞኑ ውይይትና ዘገባ እናቀርባለን። ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ እያሳሰባቸው መሆኑን የገለጹ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት የሀገራቸው የውጭ ጉዳይ መስሪያ ቤት መፍትሔ ለማስገኘት እንዲንቀሳቀስ ጠይቀዋል። ሀያ አንድ ራሴዎች ለውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ በላኩት ባለ ሁለት ገጽ ደብዳቤ በአሁኑ ጊዜ ኢትዮጵያ ውስጥ ይስተዋላል የሚሏቸውን የስጋት አካባቢዎች ጠቁመው ደብዳቤያቸውን ከላኩበት ዕለት አንስቶ ባሉ ስድሳ ቀናት ውስጥ የወሰዷቸውን እርምጃዎች ለየጽህፈት ቤቶቻቸው እንዲያሳውቁ ጠይቀዋል። እንደራሴዎቹ ባለፈው አርብ ነሐሴ 15 2012 ዓ.ም በጻፉትና በፈረሙበት ደብዳቤ ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እየታየ ያለው ሁኔታ በብርቱ እያሳስባቸው መሆኑን ገልጸው ለስጋታቸው መነሻ የሆኑት የጸጥታ ኃይሎች ይወስዷቸዋል ያሏቸው ጉልበትን ያለ አግባብ መጠቀም በጎሳና በሃይማኖት ላይ የተመሠረተ ሁከት ከዲሞክራሲያዊ ደንቦች ማፈንገጥ የፈጠሩት አስጊ ሁኔታና አዝማሚያውም ይበልጥ አደገኛ ወደ ሆነና ወደ አለመረጋጋት እያመራ መሆኑ እንደሆነ አብራርተዋል። በመሆኑም ይላሉ አሜሪካውያኑ እንደራሴዎች ለሚስተር ፖምፔዮ ይድረስ ባሉት መልእክት ሁከትን ለማስቆምና ሲቪሎችን ለመጠበቅ መረጋጋትንና የተሻሉ ንግግሮችን ለማበረታታት ዴሞክራሲያዊ ተቋማትን ለማጠናከር የሚያስችል ተከታታይ እርምጃ እንዲኖር ለመደገፍ ከኢትዮጵያ መንግስትና ከሁሉም ባለድርሻዎች ጋር ተገናኝተው እንዲነጋገሩ እናሳስባለን። አሁን የሚታየው ቀውስ እዚህ የደረሰው በድምፃዊና ተሟጋች አጫሉ ሁንዴሳ ላይ ከተፈጸመው ግድያ ተነስቶ እንደሆነ እንደራሴዎቹ ያስታውሱና የኢትዮጵያን ዲሞክራሲያዊ ሽግግር ሊያደናቅፉ የሚችሉ አደገኛ ያሏቸው የጎሳ የሃይማኖትና ማኅበራዊና ፖለቲካዊ ውጥረቶች እየጎሉ መምጣታቸውን ይጠቁማሉ። በርካታ ታዋቂ የተቃውሞ መሪዎች መታሰር፣ በፖለቲካ ምክንያት የሚከፈቱ ክሶች ስለመኖራቸውና ሀሳብን የመግለጽ ነጻነትን ለማክበር መንግስቱ አሳይቶት ከነበረው ቁርጠኛነት የማፈግፈግ ስጋት እንዳሳደረባቸውም አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ወደ መንበረ ስልጣኑ በዘለቁ ሰሞን የፖለቲካ እስረኞችን በመፍታት ታግደው የነበሩ በርካታ የፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ በማድረግ ነጻና ፍትሐዊ ምርጫ ለማካሄድ ያራምዱ የነበረውን ራዕይ እንደራሴዎቹ አስታውሰው ስራቸውን ሲጀምሩ ያራምዷቸው የነበሩትን የለውጥ አጀንዳ ለማሳካት አሁንም ብዙ ስራ እንደሚያስፈልግ ግልጽ ነው ብለዋል። በቅርብ ወራት ውስጥ ኢትዮጵያ ከዲሞክራሲያዊ መርሆች እየተንሸራተተች ነች የሚሉት ሀያዎቹ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ለዚህ ድምዳሜያቸው ዋቢ የሚሉትን ሲዘረዝሩ ሀሳብን በመግለጽ ነጻነት ላይ ገደብ እንደተጣለ፣ ጋዜጠኞችና የተቃውሞ መሪዎች እንደታሰሩ በኢንተርኔት ነጻነት ላይ እቀባዎች እንደተደረጉ ተናግረዋል። እነዚህ ሁኔታዎችም ሁማን ራይትስ ዋችን አምነስቲ ኢንተርናሽናልና ኢንተርናሽናል ክራይሲስ ግሩፕን በመሳሰሉ የሰብአዊ መብቶች ድርጅቶች መመዝገባቸውንና ከሀጫሉ መገደል በፊትም በነበሩ ወራት ኢትዮጵያ ዲሞክራሲያዊ መርሆችን መጠበቅ ለተወሰነ ጊዜ እንደተሳናት መግለጻቸውን ጠቁመዋል። እንደ ራሴዎቹ ይቀጥሉና የተወሰኑ የጎሳና የሃይማኖት ማህበረሰቦችን ኢላማ ያደረጉ ሁከቶችን በግልጽ የሚያሳዩ ሪፖርቶች በአንድ በኩል፣ በሌላ ደግሞ የኢትዮጵያ የጸጥታ ኃይሎች በተቃውሞ ሰልፈኞች ላይ አሳርፈዋል ያሉት ከመጠን ያለፈ ኃይል እጅግ በብርቱ አሳሳቢ መሆናቸውን ገልጸዋል። በህገ መንግስቱ መሰረት በዚህ ዓመት መካሄድ የነበረበት ምርጫ ላልተወሰነ ጊዜ ተራዝሟል ይላል ደብዳቤው። በአብይ የስልጣን ዘመን መጀመሪያ ላይ ሐሳብን ለመግለጽ ነፃነት ሜዳው ተከፍቶ የነበረ ቢሆንም አሁን ግን በተከታታይ እየተገደበ ነው ሲል ያክላል በሁከት በጎሳ መከፋፈልና በፖለቲካ ምክንያት በሚካሄድ ማሳደድ የተነሳ ያልተረጋጋች ኢትዮጵያ ለዩናይትድ ስቴትስ የምትመጥን አጋር አትሆንም ዲሞክራሲያዊ እሴቶቻችንን ለማሳየትም ይሳናታል ብለዋል እንደራሴዎቹ ቀጥለውም ኢትዮጵያ ለዲሞክራሲ ዝግጁ መሆኗና ከዩናይትድ ስቴትስ ጋር ለመሻረክ ያላት ፍላጎት ዘላቂ ለውጥን ለመደገፍ በትውልድ አንዴ የሚፈጠር አጋጣሚ ነው ብለዋል። እንደራሴዎቹ ለውጭ ጉዳይ ሚኒስትር ፓምፔዮ ባስተላለፉት መልእክት በነዚህ የቅርብ ጊዜ ሁኔታዎች ምክንያት ከኢትዮጵያ መንግስት፣ ከፖለቲካ ተቃዋሚዎች፣ ከሀገሩ አክቲቪስቶች ጋር እንዲሰሩና ኢትዮጵያ ውስጥ ለሰብአዊ መብቶችና ለዲሞክራሲያዊ መርሆች መከበር ጥሪ እንዲያደርጉና እንዲጥሩ አሳስበዋል ምርጫ የሚካሄድበትን ጊዜ እንደገና ለማቀድና ለነጻና ፍትሀዊ ምርጫ የተመቹ ቅድመ ሁኔታዎች እንዲፈጠሩ ከሁሉም የፖለቲካ ፓርቲዎች ጋር ንግግሮች እንዲካሄዱ፣ ለሁሉም ዜጎች፣ ተቃዋሚ ፓርቲዎችና ለመገናኛ ብዙኃን ኢንተርኔትና ሀሳብን የመግለጽ ሙሉ ነጻነት እንዲሰፍን የአስቸኳይ ጊዜ አዋጁ ዓለም አቀፍ ደረጃዎችን በሚያንጸባርቅ ሁኔታ ኃይልን ያለ አግባብ መጠቀምን በሚከላከል በጊዜ በተገደበና እጅግ አስፈላጊ ሲሆን ብቻ ጥቅም ላይ እንዲውል በሚያደርግ ሁኔታ እንዲከለስ በቅርብ ከነበሩ የሁከት አጋጣሚዎች ጋር በተያያዘ የታሰሩ ሰዎች ጉዳይ አግባብነት ባለው ፍትሐዊና ግልጽ በሆነ የዳኝነት ሂደት እንዲታይ በዋና ዋናዎቹ የሰብአዊ መብቶች ተሟጋጅ ድርጅቶችና በመገናኛ ብዙሀን በተዘገቡት የሰብአዊ መብቶች ጥሰቶች ላይ ግልጽና ነጻ ምርመራ እንዲካሄድ የሀጫሉ ሁንዴሳን ግድያ ሰበብ በማድረግ ሌሎች ማህበረሰቦችን ኢላማ ማድረግን ጨምሮ በመላ ሀገሪቱ የብሔር ማንነትንና ሃይማኖትን መሰረት ያደረጉ ሁከቶችን እንዲያወግዙ በሀጫሉ ላይ በተፈጸመው ግድያ ላይ ግልጽና ነጻ ምርመራ እንዲካሄድ ለማድረግ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲተጉ ጥሪ አድርገዋል። ሃያዎቹ የኮንግረስ አባላት ኢትዮጵያ የዴሞክራሲንና የሰብአዊ መብቶችን መርሆች በመጠበቅ በኩል ብዙ ፈተናዎችን እየተጋፈጠች ናት ብሏል ደብዳቤውም ዩናይትድ ስቴትስም በእነዚህ ጉዳዮች ላይ ገንቢ በሆነ መንገድ መግባትና ለአዎንታዊ ለውጥ መጣራት ግድ ይላታል ያሉት አሜሪካውያን እንደራሴዎች ለውጭ ጉዳይ ሚኒስትር ፓምፔዮ ከአክብሮት ጋር ሲሉ ባስተላለፉት ጥያቄ ይህንን እጅግ አሳሳቢ ሁኔታ በቅርበት ይዘው የሚደርሱበትን ስማቸውና ፊርማቸው ደብዳቤው ላይ ለተቀመጠው እንደራሴዎች በስልሳ ቀናት ውስጥ ሪፖርት እንዲያደርጉ አሳስበዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ የሚኒሶታ ግዛት ነዋሪ ናቸው ያሏቸው ኢትዮጵያ ውስጥ የተያዙ ሁለት ሰዎች እንዲለቀቁ የሚጠይቅ ደብዳቤ የግዛቲቱ ሁለቱም ሴናተሮች ለሀገራቸው የውጭ ጉዳይ መስሪያ ቤት መላካቸውን የአካባቢው ፋክስ ናይን ዜና ማሰራጫ ዘግቧል። ፋክስ ናይን ዌብሳይቱ ላይ ትናንት ባወጣው ዘገባ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላቱ ኤሚ ክሎቡቻር እና ቲና ስሚት እንዲለቀቁ የውጭ ጉዳይ መስሪያ ቤቱ ጥረት እንዲያደርግ የጠየቁላቸው ሚሻ ጬሪና ጃዋር መሐመድ መሆናቸውን አመልክተዋል። የእነዚህ ሜኔሶታውያን ሰብአዊና ህጋዊ መብቶች እንዲጠበቁ ኢትዮጵያ ውስጥ እየታዩ ያሉት ሁከትና የሰብአዊ መብቶች ጥሰት እንዲበርዱ ለማድረግ የውጭ ጉዳይ መስሪያ ቤቱ እንዲጥር ጠይቀናል ብለው ሴናተር ስሚት እንደነገሩት ፋክስ ናይን አክሎ ጽፏል። አቶ ጃዋር መሐመድ በቅርቡ የብሌይን ሚኒሶታ ነዋሪ ከሆኑት ባለቤታቸው ጋር ለአምስት ደቂቃ አድርገውት በነበረ የስልክ ንግግር መታመማቸውን እንደነገሯቸው፣ ነገር ግን በእስር ቤቱ ሐኪሞች መታየት በጣም እንደሚያሰጋቸው ገልጸውላቸው እንደነበር ይኸው የፋክስ ናይን ዘገባ ይናገራል። የኢትዮጵያ መንግስት ምን ይላል? ምላሽ ለማግኘት እየሰራን ነው። እንዳገኘን ይዘን እንመለሳለን። ለመሆኑ ይህ ደብዳቤ በኢትዮጵያውያን ምሁራን እንዴት ታየ? በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ወደ ሆኑት ወደ ዶክተር አስናቀ ከፋለ ደውዬ ነበር። ደብዳቤውን አይቼዋለሁ። የፖለቲካው ያ ሄደበት ሁኔታ የሚያሳዩ አንዳንድ ነጥቦች አሉበት። አጠቃላይ ግን ስመለከተው የደብዳቤው እዛ ውስጥ የተካተቱ አንዳንድ ነገሮች ውይይት ማስፈለጉ የፖለቲካ ፓርቲዎች መካከል የመሳሰሉ ነገሮች ውስጡ ቢኖሩ አጠቃላይ ግን ድምፀቱ ሲታይ አንድ ሉዓላዊ ለሆነ አገር የሚላክ ሉዓላዊ የሆነ ሀገር በተመለከተ የሚጻፍ ደብዳቤ ይመስላል። የውጭ ጉዳይ ሚኒስቴሩን በስተ ስልሳ ቀን እነዚህ ጉዳዮች የኢትዮጵያ መንግስት እንዲያደርግ የሚል አይነት የትዕዛዝ ስሜት ነው ያለው አጠቃ ስሜቱ ኢትዮጵያና አሜሪካ ወዳጅ ሀገሮች ናቸው። ግን ወዳጅነት ያላቸው ሀገሮች ቢሆኑም ዝርዝር የውስጥ ጉዳዮች ገብቶ በዚህ አይነት አስተያየት መስጠት ተቀባዩ ሀገር ይሄ አስተያየት ይሰጠው ሀገር ላይቀበለው ይችላል፣ አይቀበለውም። እና አጠቃላይ ድምጸቱ ትንሽ ተወዳጅነት ያለፈ ቀጥታ ጣልቃ መግባት ስሜት ነው ያለው። ውስጡ አንዳንድ ቁም ነገሮች ቢኖሩም አንዳንድ ደግሞ ከመ የማይስማሙ ነገሮች አሉ ይመስለኛል። እስቲ ቁም ነገሮች ካሏቸው እንነሳ እና ቁም ነገሮች ወይም ቢታዩ ጥሩ ነው የሚሏቸው ነገሮች ምንድን ናቸው? ዶክተር አስናቀ ለምሳሌ በፓርቲዎች መካከል ውይይት ይደረግ የሚለው ይሄ አብዛኛውን ኢትዮጵያ የሚከታተሉ ኢትዮጵያውያንም ከሆነ ተቃዋሚ ፓርቲዎቹ ሌሎችም የሚስማሙበት ሁኔታ ይኖራል። ውይይት ማድረግ ተገቢ ነው ያለ ልዩነቶችን በግጭት ይልቅ ውይይት መፍታት ሁሉ የሚያስማማ ይመስለኛል። ይሄ ጥሩ ነው። አንዳንዶቹ ግን ከዛ አለፍ ያሉ አንዳንድ ለምሳሌ አሁን እንግዲህ አጠቃላይ ኢትዮጵያና አሜሪካ ግንኙነት ስንመለከት በብዙ ነገሮች ችግር ውስጥ እየገባ ያለ ይመስለኛል። አንድ በኩል የአሜሪካ መንግስት የህዳሴውን ግድብ በተመለከተ የግብፅን አቋም በመደገፍ እርዳታ አቆማለሁ የሚል ነገር አለ። በዚህ በውይይቱ ላይ በታዛቢነት ይሳተፋል። በሌላ በኩል በሀገር ውስጥ ፖለቲካ ሂደትን በተመለከተ እንደዚህ አይነት ጣልቃ ገብነትን ካሳየ ሁለቱ መንግስታት መካከል ያለ ግንኙነት ሊበላሽ ይችላል። ስለዚህ አንድ ወዳጅ የሆነ መንግስት እነዚህ የኮንግረስ አባላት አንዱ የምርጫ ዘመኑ ስለሆነ አሜሪካ ውስጥ ማንኛውንም ጉዳት ለማግኘት ጥረት ማድረጋቸውና እዛ አካባቢያቸው ያለውን ኮንስቲትዌንሲያቸው ውስጥ ያለውን ክልቤት ተዋንን ወደ የፓርቲያቸው ለመሳብ ፍላጎት ማሳየታቸው አይቀርም። ስለዚህ ትንሽ አንዳንዱ ነገር ዶክተር አስናቀ እዚህ ደብዳቤ ውስጥ እንደራሴዎቹ እንደጠቀሱት እና ብዙ ጊዜም ደግሞ በዩናይትድ ስቴትስ እና በኢትዮጵያ ወይም ዩናይትድ ስቴትስ ከሌሎች ጋር በምታደርጋቸው ግንኙነቶች ላይ ዲሞክራሲያዊ ደረጃዎችን እና መለኪያዎችን ግምት ውስጥ ታስገባለች። የዩናይትድ ስቴትስን ጥቅም ግምት ውስጥ ታስገባለች። የጸጥታ የሚሆን ሌሎች ጉዳዮችን ከነዚህ ጉዳዮች በመነሳት ያቀረቡት ሀሳብ ነው። እነዚህ እንደራሴዎች እና በቀጥታ በኢትዮጵያ የውስጥ ጉዳይም በሉዓላዊ ሀገር የውስጥ ጉዳይ ውስጥ ጣልቃ የመግባት ያህል ነው ካሉት ጎን ምናልባት የዩናይትድ ስቴትስን መፍትሄ አፈላላጊነት ከራሷ ጥቅም በመነሳት አድርገዋ ይተውታል። እኔ በአጠቃላይ እንግዲህ ለውጭ ጉዳይ ሚኒስትሩ ለማይክ ፖምፒዮ ይጻፈው በስተቃቀ ውስጥ እነዚህ ጉዳዮች ላይ ሰርተው ሪሰርች አድርጉልን ነው የሚለው። በአጠቃላይ እንግዲህ አሜሪካ ካዳዊ ሀገሮች ያላትን ግንኙነት ስንመለከት አሜሪካ ቃልቃ የገባችበት የውስጥ የፖለቲካ ችግር መፍትሄ አግኝቷ አውቅም። በታሪክ የምንመለከትበት ጊዜ በርካታ ሀገሮች ውስጥ ጣልቃ ገብተዋል። አሜሪካኖች የገቡበት ጣልቃ ገብነት ወደ ጥሩ ውጤት አንብቶ ያየንበት ቦታ የለም። በሌላ በኩል ደግሞ የአሜሪካ ውጭ ጉዳይ ፖሊሲ ዲሞክራሲያዊነትን፣ ሰብአዊ መብትን ያራምዳሉ የሚል አስተሳሰብ ቢኖርም አጠቃላይ ሁኔታ ስንመለከት አሜሪካ በጣም ጥብቅ ወዳጆቼ ናቸው የምትላቸው ሀገሮች የሰብአዊ መብት ብዙም የሚታሙ አይደለም። የዴሞክራሲ አሁን የህዳሴውን ጉዳይ እንኳን ስንመለከት ከፍተኛ ድጋፍ እየሰጡ ያሉት ለግብፁ ፕሬዚደንት አልሲሲ ነው። የአልሲሲ መንግስት ደግሞ በሰብአዊ መብትና ዲሞክራሲ ብዙ የሚታሙ አይደለም። እኔ የሚታየኝ ምንድን ነው ከአሜሪካ ብሔራዊ ጥቅም ብቻ ሳይሆን እነዚህ ኮንግረስ ሜን ያሉበት አካባቢ ከምርጫው አንጻር የኢትዮጵያውያን ቁጥር በርከት ማለቱ የዲያስፖራ በፖለቲካ ውስጥ ንቁ ተሳታፊ በመሆኑ ከዚህ ከምርጫ ዘጠና ሰባት ጀምሮ የኢትዮጵያን አሜሪካኖች ቤታቸው ሰፋ የማለቱ በፖለቲካ ውስጥ በመሳተፋቸው በግጭት ውስጥ እንግዲህ ዲያስፖራ ራሱ ታሪክን በምንመለከትበት ጊዜ ከፖለቲካ ግጭት ጋር በአንድ ሌላ መንገድ የሚያ ስለሆነ ከዚህ አንጻር የፍቱ ሰፊነት ምርጫ ላይ ድምጻቸው አስተዋጽኦ አደርጋል ለዲሞክራቲክ በዲሞክራቲክ ፓርቲ ለሪፓብሊካን ከሚለው አንጻር የምክር ቤት አባላቱ ወደዚህ ተስበው ይሆናል። ብዙውን ጊዜ የምክር ቤት አባላት ወይ ሴኔቱ አባላት ለአዳጊ ሀገሮች ያላቸው ግምት አንደኛው እውነታውን በቂ መንገድ ይረዳሉ። እውነታውን ከማን ሚኒስትሩ በቂ ምርምር ውስጥ አድርገዋለ ጥሩ ስ ሚዛቢ ያላቸው የሚለው አወዛጋቢ ነው የሚለው እንኳን የኢትዮጵያን ፖለቲካ ቀርቶ የአሜሪካን ፖለቲካ በቁጡ ይረዱታሉ። አሁን ያለውን አሜሪካ ውስጥ ያለውን ትንስ ስንመለከት በእነዚህ አመራር ላይ ያሉ ሰዎች በኮንግረስ የሚሆን

ተቀራረቡ ተወያዩ፣ ችግራችሁ በሰላም ፍቱ፣ ችግር የለበትም። ከዚያ ያለፈ ግን በስሳ ሪፖርት ይደረግ እርዳታ እንቀንሳለን የሚለው አካባቢ ግንኙነቱን ከማበላሽ ያለፈ ጥሩ መፍትሄ ይሰጣል። ያ ዶክተር አስናቀ በእንደራሴዎቹ ደብዳቤዎች ውስጥ የማስጠንቀቂያ ቃላት የሉም። እርዳታ የመቀነስና የመሳሰሉት ነገር የሉም፣ ምናልባት ከሌሎች ጉዳዮች ጋር የተያያዙ ካልሆነ እዚህ ላይ ለምሳሌ ለተቃዋሚ ፓርቲዎችና ለመገናኛ ብዙሃን እንዲሁም ለሁሉም ዜጎች ሀሳብን የመግለጽ ሙሉ ነፃነት እንዲከበር የአስቸኳይ ጊዜ አዋጁ ዓለም አቀፍ ደረጃዎችን በሚያንጸባርቅ ሁኔታ ኃይልን ያለአግባብ መጠቀምን በሚከላከል በጊዜ በተገደበ ሁኔታዎች እንዲከለስ፣ ፍትሃዊና ግልጽ የሆኑ የዳኝነት ሂደቶች በታሰሩ ሰዎች ላይ እንዲካሄዱ፣ በተለይ ደግሞ ከሀጫሉ ሁንዴሳ ግድያ በኋላ የተነሱ በብሔር ማንነትና በሃይማኖት ላይ የተመሰረቱ ሁከቶችን እንዲያወግዙ፣ የውጭ ጉዳይ ሚኒስትሩ በሀጫሉ ግድያ ላይ ግልጽ ምርመራ እንዲካሄድ እንዲጠይቁ የሚሉ አይነት ጥያቄዎች ናቸው። ያሉት እነዚህ እነዚህ ጥያቄዎች አሁን በኢትዮጵያ ውስጥ ካለው ሁኔታ ጋር ሲመለከቱት አሜሪካ እገዛ ልታደርግባቸው የምትችላቸው አካባቢዎች አይመስሎትም? ብታደርግስ ምን ችግር ይኖረዋል ብለው ያስባሉ? እኔ ምንድን ነው አጠቃላይ በሶስተኛው ዓለም ለአፍሪካ ባሉ ሀገሮች ኢትዮጵያን ጨምሮ ከግጭቶች ላይ የውጭ ኃይሎች መሳተፍ ግጭትን የበለጠ የፖለቲካ ጥያቄ የበለጠ አወሳስበው ያለ የሚል አቋም መጀመሪያም ጀምሮ በዓለም ላይ የትኛው የአፍሪካ ይሁን የትኛው አገር ነው አሜሪካ ገብታ ጥሩ ሰላም ያገኘች ጥሩ እርቅ የመጣበት ሀገር መጥቀስ የሚቻል አይመስለኝ ኢራቅ ነው አፍጋኒስታን ነው የትኛው ሀገር ነው ለእኔ አስቸጋሪ ነው ይሄኛውን ለመቀበል አሜሪካ ግን እንደወዳጅ ሀገር መምከር ተገቢ ነው እዛ ድምፀቱ ምንድን ነው ትንሽ አስቸጋሪነቱ የውጭ ጉዳይ ሚኒስትሩ እስከ ስልሳ ቀን በዚህ ነገር ላይ ሪፖርት ያድርጉልን የሚል አይነት ጥያቄ ነው እዛ ላይ ያለው ይሄ ጥያቄ ደግሞ የውጭ ጉዳይ ሚኒስትሩ እነዚህ ነገሮች ሊያደርጉ አይችልም። ይህ አንድ ሉዓላዊ የሆነ መንግስት ነው። እዚህ ላይ ውሳኔ መወሰን የሚችለው ይደረጋ ይደረግ ብሎ የሚወስነው የኢትዮጵያ መንግስት ነው። ወይም ደግሞ የአሜሪካ የውጭ ጉዳይ ዲፓርትመንት በዚህ ላይ ሊጠይቅ ይችላል። የኢትዮጵያ መንግስት ላይቀበለው ይችላል። ስለዚህ ከዚህ አንጻር ሲታይ አንዳንዶቹ ጥያቄዎች አገር ውስጥ ለምሳሌ የፖለቲካ ፓርቲዎቹ ውይይት ይደረግ የሚለው አገር ውስጥ ፖለቲካ ፓርቲዎችን ሊያነሷቸው ይችላሉ። እዛ ላይ መንግስትም እየሰራበት ያለ ይመስለኛል። ከዛ አልፎ ወደ ዝርዝር ጉዳይ ውስጥ ሲገቡ የአዋጆች ለምሳሌ ይፈተሹ የሚለው ይህ ከሀገር ውስጥ ቢመለጭ ግድ የለም ሀገር ውስጥ የፖለቲካ ፓርቲዎች ቢያነሱ ውይይት ይደረግበት ችግር ያለበት አይመስለኝም። አሜሪካ ግን በዚህ በዚህ በአሁኑ የኢትዮጵያ ሁኔታ ላይ እጅግ የተካረሩ ሁኔታዎች ይታያሉ። አንዳንዶቹ እንደውም ጽንፍ የያዙና አስጊ የሆኑ ይመስላሉ። ለምሳሌ በህወሀትና በፌዴራሉ መንግስት መካከል ያለው ግንኙነትን በሚመለከቱበት ጊዜ፣ በኦሮሚያ አካባቢ የሚታዩ ሁኔታዎችን በሚመለከቱበት ጊዜ አደራዳሪ ወይም ሀይባይ የሚፈልጉ ሁኔታዎች ያሉ ይመስላሉ እና በዚያ ላይ በማቀራረቡ በኩል እነዚህን ወገኖች እንደ ሶስተኛ ወገን ሆኖ ከራሷም እንደሚባለው ትርምስ ቢነሳ እዛ አካባቢ ዩናይትድ ስቴትስ ልትጋፈጠው ከምትችለው ችግር ጋርም አያይዘው ሊጠቅም አይችልም። እኔ በራሴ አመለካከት ሲመለከተው እርግጥ ያልፈው ነገሮች መካረሮች አሉ። የፖለቲካ እንግዲህ ሽግግሩ በጥሩ ሁኔታ ተጀምሮ ነበረ። የተለያዩ ኢንትረስቶች አሉ። የተለያዩ ፍላጎቶች አሉ። ውዝግቦች አሉ። እነዚህ ውዝግቦች በተቻለ አቅም የፍላጎት በሚያመለካከት ሀገር ውስጥ ባሉ ተቋማት፣ ሀገር ውስጥ ባሉ አፋሪዎች፣ የፖለቲካ ፓርቲዎቹ ተቀራርበው እነዚህ ነገሮች ወደ መፍታት ሊሄዱ የተሻለ ነው የሚሆነው። እንደ አሜሪካ እንደ አውሮፓ ሕብረት ሌሎች ወዳጅ ሀገሮች የተባሉት ተቋማት ሊያበረታቱ ይገባል። አንድ ጊዜ ግን ትልቁ ፍርሃት ምንድን ነው? አሜሪካኖቹ ለኢትዮጵያ ዲሞክራሲ ብዙ ጭንቀት አለባቸው መስለኝ። አውሮፓውያኖቹ ቢሆኑ የእነሱ በአብዛኛው የሚያዩት የጂኦ ፖለቲካ ሁኔታ እንደሚመለከቱት ቅድሚያ አዳኝ ጉዳይ አንስቻለሁ። እነዚህ ነገሮችን ነጣጥሎ ማየት ተገቢ አይደለም። ኢትዮጵያ ጥቅሟን አሳልፋ ዘላቂ ጥቅሟን አሳልፋ

ቢደረግ በሀገር ውስጥ ቢነሳ ጥሩ ነው እነዚህ ሁኔታዎች ብለዋል ዶክተር አስናቀ። እናንተ እንደ ምሁራን ወገን ሳትይዙ እነዚህ ሁኔታዎች እንዲጀመሩ እንዲካሄዱ የምታደርጓቸው ጥረቶች አሉ። እንደ ፖለቲካ ሳይንቲስቶች የተለያዩ የተለያዩ አጋጣሚዎች የሲቪል ሶሳይቲ ተቋማት አሉ፣ ማህበራት አሉ። የተለያዩ ነገሮች ጥሪዎች ይደረጋሉ። እዚህ ላይ እንግዲህ ጥሪዎች መደረጋቸው ብቻ ሳይሆን የፖለቲካ ፓርቲዎቹ ፈቃደኝነትም ያስፈልጋል እዛ ውስጥ ሚኒስትራቶች ፍላጎትን ታሳዩ እነዚህ ነገሮች ላይ ሊረዱ የሚችሉ ተቋማት ሀገሪታ ውስጥ ያሉ ይመስለኛል አሉ። ከዚህ ጋር ተያይዞ በተለይ ከንደራሴዎቹ ጥያቄ ጋር ተያይዞ ትንሽ ወጣ ያለ ነው ይሄኛው። ሁለት የሚኒሶታ ሴኔተሮች ምናልባት አይተውት ከሆነ እንዲሁ ለውጭ ጉዳይ ሚኒስቴር መስሪያ ቤቱ ያቀረቡት አንድ ጥያቄ ነበረ። የሚኒሶታ ነዋሪዎች የሆኑ ወይም ሚኒሶታውያን የሆኑ ሁለት ሰዎች እንዲለቀቁላቸው የሚጠይቅ ደብዳቤ ጽፈዋል። በአሁኑ ጊዜ ኢትዮጵያ ውስጥ ካለው ሁኔታ ጋር ተያይዞ እስር ላይ ያሉ ናቸው። አይተውት ይሆን ያንን ደብዳቤ። አሜሪካ ውስጥ የምርጫ ፊልም ስለሆነ ቅድም ካልኩ እዚያ ነው የያዘው። የዲያስፖራ አክቲቭ መሆን በግራም በቀኝ ነው፣ በተለያዩ ፖለቲካ መስመሮች የዲያስፖራ አክቲቭ መሆን። እነዚህ ፖለቲከኞች ማንኛውንም ድምፅ ለማግኘት ጥረት ስለሚያደርጉ የተለያዩ ጥያቄዎችን ሊያመጡ ይችላሉ። ይህ ሊያስደንቅ የሚገባ ይመስለኛል። ያ ይሆናል ማለት አይደለም የፈለጉ የተለያዩ ጥያቄዎች ቢነሱ። አመሰግናለሁ ዶክተር አስናቀን በዚህ ጉዳይ ላይ ውይይታችን ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ሙዚቃ ልጋብዛችሁ። ಅಪಾರಂ ಲಭು ಮೋಲ ಮುನಿಕ್ ಸ್ವಾಮಿ ಅಪಾರ እንግዲህ ሩጫው፣ ፍጥጫው፣ ትንቅንቁ በይፋ ተጀምሯል። ስለ ዩናይትድ ስቴትስ ፕሬዝደንታዊ ምርጫ ነው የምናገረው። ተቀማጩ ፕሬዝደንት ዶናልድ ትራምፕ የሪፐብሊካኑ፣ የቀድሞው ምክትል ፕሬዝደንት ጆ ባይደን የዴሞክራቲክ ፓርቲው እጩዎች ሆነው እንዲሮጡ በተከታታይ ሳምንታት የተካሄዱት ጉባኤዎቻቸው ሰይመዋቸዋል። አሜሪካውያን የፊታችን ጥቅምት ሀያ አራት ውሳኔ ሕዝባቸውን ይሰጣሉ። ጉባኤዎቹ ለመሆኑ ምን ይመስሉ ነበር? በሰሜን ካሮላይና ኤኤንቲ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር እንዲሁም የፉል ብራይት ስኮላር የሆኑትን ፕሮፌሰር ብሩክ ኃይሉን ለግምገማ ጋብዣ አለሁ። በመጀመሪያ ለተሰጠኝ ድል በጣም አመሰግናለሁ። የሁለቱ ግዙፍ ፓርቲዎች ኮንቬንሽን በአራት ዓመት አንድ የሚደረጉት በጣም የተለዩ ነበሩ። የተለዩ የሚያደርጓቸው ባለው በዘመነ ኮሮና ልበልህ፣ የእሱ ኢፌክት ነው። መደረግ የነበረበት ትልቅ አዳራሾች ውስጥ አራት ሺ አምስት ሺ ጋዜጠኛው ከዛም በላይ ስድስት ሰባት ሺ ጋዜጠኛ በተገኘበት ብዙ ይጮሃል፣ ብዙ ይዘፈናል፣ ብዙ ታምቡር አለ፣ ብዙ ይህ አሜሪካ ከተወለደች ጀምሮ ያለው የፖለቲካ ካሄዶችና ቀስቀሳዎች አሉ። ከእያንዳንዱ ስቴት ዴሊጌትስ ይባላሉ የተወከሉ ዴሊጌትስ ይመጣሉ፣ ታዛቢዎች ይመጣሉ። ብዙ ሺ ሰው የሚተራመስበት ብዙ ሁ በላይ ላሉ እዚህ ሀገር ኮት አንኮት ብዙ አስቂ ነገሮች ሆኖም ግን ሁሉም መድረክ እየወሰደ የሚናገርበት የመጪዎቹ ደግሞ ፓርቲ ወጣት ጄኔሬሽኖች መድረክ ላይ ወጥተው አለን አለን የሚሉበት፣ ጎምቱና ሽማግሌ የሆኑ ፖለቲካ መሪዎች ደግሞ እስካሁን ወሰዱትን አቅጣጫ እና የሚቀጥሉትን አራት ዓመት አቅጣጫ በምን የሚሄድበት የሚሉትን እውቀታቸውን ውዝደማቸውን ይሰጡበት ነበር። እንደው ነበርን በለውና እና የአሁኑ ኦንላይን ነው የተደረገው። በኦንላይን ነው የተለያዩ መድረክ ፕላትፎርም ሲስተም ነው ውይይቱ የተደረገው በዲሞክራቶቹ ጀምር የእነሱ ለአቅና ትንሽ ኤላቦሬት በሆነ ሁኔታ ነው የተካሄደው። በሚገባ ከሀምሳም ስቴቶች ጋር ተገናኝተው በኦንላይን እድሜ ለቴክኖሎጂ አትሊስት ዋና ዋና ነገሮችን በሚገባ አከናውነዋል ማለት እችላለሁ። እንደገና ጊዜው ኮሮና ጊዜ ነው እና ከተወዳዳሪዎቹ ከጆ ባይደን ተፎካካሪው ምክትላቸውም የተመረጡት ካሜላ ሃሪስ ሳያሰልሱ የአፍ መከለያ አድርገው ለሕዝቡ ጥሩ መልእክት ራስን ጠብቁ ራሳቸውን ጠብቁ የሚል መልእክት ያስተላልፉ ሆኝ ሆኝ ያገኘኋቸው ማለት የአፍና ፍንጫ መሸፈኛዎችን እያደረጉ ማለት ነው። ከኮሮና ቫይረስ የሚገባ አዎ፣ በሚገባ ሪፐብሊካኖች ላይ እንግዲህ ይመጣበታል አላየንም። ምክንያቱም ትርጉም አለው ሁሉም አሁን ወንድሜ እንዳልከው ሄት ቀን በፊት የተጠናቀቀው እነሱም ከሞላ ጎደል ኦንላይን በሆነ ፎርማት ተገናኝቶ ስብሰባቸውን አድርገዋል። ግን ትንሽ ኢላቦሬት አይደለም፣ የተለየ ነው። ፓርቲ ኮንቬንሽኑ ክርክርም ሆነ ሀሳቦች ብዙ አልታዩም በተለያዩ ቦታዎች የተደረጉት ፓርቲ ኮንቬንሽኑ፣ አንላይክ አዘር ታይምስ እንደ ሌሎቹ ጊዜ ሳይሆን ሳይሆን ፕሬዚደንት ትረምፕ በራሳቸው ልበልህ አቅጣጫ በራሳቸው ሮድማፕ የቀረጹትና እሳቸው ላይ ያጠነጠነ እንጂ ሁሌም እንደሚደረገው እሳቸው ለሁለተኛ ጊዜ እንደቀረቡ ካንዲዴት ሆነው ሳይሆን በቃ ሁሉ ነገር እንዳለቀ አድርጎ ይሄ ራሱ ለየት ያደርገዋል። በሙሉ እሳቸው ላይ ይሄ ለየት ያደርገዋል። እንደገና ክርክር፣ ውይይት ያን ሀይል አልታየም። ሁለተኛ የሪፐብሊከን ፓርቲ ጎምቱ መሪዎች ወጥተው የልባቸውን አልተናገሩም። ዩዥዋሊ በአሜሪካ ስርዓት ምንድን ነው፣ አንድ ሰው ለሁለተኛ ጊዜ እንደገና ለፕሬዚደንት ቢሮ ጥንቅሉ ምህረት የለውም። ምህረት የለውም ማለት ጨዋነትን ተንተርሶ በሚገባ ነው። ይህን ሀሳብን ባለፈው አራት ዓመት ተግባራዊ አላደረክም፣ አሁን ደግሞ በሚቀጥለው ስንደግፍ ይህን ይህን ይህን ማድረግ አለብህ። እዚህ ላይ ደክመሃል። ይሄ ላይ ለውጥ ማድረግ አለብህ። እዚህ ላይ ዲሞክራቶች አፐርሃንድ ያገኛሉ እና በዚህ በዚህ ማምከር አለብን እያሉ ግልጽ የሆነ ውይይት ይደረጋል። ይሄ በሙሉ ብዙ አልተገኘበትም። ኢንስቴድ የውዳሴ ነገር ይመስላል። በዛ ላይ እሳቸውን መደገፍ ጥሩ ነው፣ መብታቸው ነው። ግን የአሜሪካ እና ፖለቲካ እሱ ብቻ መሆን አልነበረበትም። ሪፐብሊካን ፓርቲዎች በዝርዝር ፓርቲ አጀንዳችን ይሄ ነው፣ ጉዳዮቻችን ለሚቀጥሉት አራት ዓመት ይሄ ናቸው በሚል መከራከር በደንብ ያስፈልግ ነበር። ይሄ አልነበረም። አንድ እንደገና ደግሞ በጣም ከአሜሪካ ታሪክ ለየት የሚያደርገው ፓርቲ ኮንቬንሽን ሲደረግ ኒውትራል በሆነ አካባቢ እንጂ ዋይት ሀውስ እና በሕዝብ በፌዴራል ህንፃዎች ተደርጎ አይታወቅም። ዘንድሮ ግን ተጥሷል። ይሄ ለምን ቢባል አንድ ለፓርቲ የሚወዳደር ሰው ዋይት ሀውስ ሆኖ ዋይት ሀውስ እንግዲህ ኒውትራል መሆን አለበት፣ እዛ ነው። እንዲሁም መዝጊያው ትናንትናንት ወዲያ ያደረጉት ፕሬዚደንቱ ይሄ ያልተለመደ ነገር ሆኗል። እዛ ላይም እንግዲህ ብዙ ክርክሮች፣ ብዙ ጎምቱ መሪዎች ወጥተው እንዲሁም አልተገኙ ማለት ይቻላል ወጥተው ጉድ ኦልድ አሜሪካ ወጥተው ፕሬዚደንቱን እንደግፋለን ነገር ግን ይሄ ይሄ ነገር ደግሞ ሲታሰብበት ጉድላክ አብረን እንቆማለን አብረን እንሄዳለን የሚል ነገር የለም። ነገሩ የፓርቲ ካምፔን ይመስላል እንዲሁም የሴሌብሬሽን ይመስላል እና ይሄ በጣም እውነቱን ለመናገር ሁሉም አድማጮች ገባ ብሎ እድሜ ለ ለቴክኖሎጂ አይታይ ሲያደርጉ የዛሬን አስር ዓመት የዛሬን ስምንት የዛሬ ሀያ ዓመት የአሜሪካን ታሪክ ይሄ በሙሉ የጎደለ ነው እና ፕሮፌሰር ብሩክ እንዳሉት ባለፉት ተከታታይ ዓመታት እኔም ራሴ እንደ ጋዜጠኛ እየተገኘውን በብዙዎቹ የፓርቲዎቹ ጉባኤዎች ላይ ስዘግባችኋለሁ። እጅግ በጣም የሞቁ የደመቁ መድረኮች የዲሞክራሲ በዓል መሆናቸው በሚያሳይ ሁኔታ ነው ይካሄዱ የነበሩት እነዚያ ጉባኤዎች። በእርግጥ ያ ሁሉ ቅድም የጠቀሷቸው ክንዋኔዎች ትንሽ ቀዝቀዝ እንዲሉ ያደረጋቸው ይመስላል የዚህ ዓመት ክንዋኔ። እስቲ አሁን መጨረሻ ላይ ወዳነሱት ነጥብ ልመለስና ፕሬዚዳንቱ ባደረጉት የመዝጊያና ዕጩነታቸውን የመቀበያ ንግግር ላይ፣ በእርግጥ ረዘም ያለ ንግግር ነው ያደረጉት ወደ አንድ ሰዓት ከሃያ አካባቢ የሚጠጋ ጊዜ ወስደውን የተናገሩትና እና እጅግ ብዙ ነጥቦችን አንስተዋል። እዛ ላይ ባለፉት አራት ዓመታት አከናውኛቸዋለሁ የሚሏቸውን እና የዲሞክራቲክ ፓርቲው እጩ ጆ ባይደን ቢመረጡ ወደ ከፋ አቅጣጫ አሜሪካ እንደምትሄድ ተናግረዋል። ከዛ በተረፈ እርስዎ ሲጠቅሱ ትልልቅ የሚባሉ የፓርቲው መሪዎች ከጎናቸው አልቆሙም ብለውኛል፣ ወይም መቆማቸውን አላረጋገጡም ብለውኛል። ነገር ግን ደግሞ ብዙዎቹን አይተናል። ከሴኔቱ መሪ ጀምሮ እና ሌሎችም በሚኒስትር ደረጃ ያሉ የፕሬዚደንቱን ክንዋኔዎች እያሞገሱ ባለፉት ዓመታት ያደረጓቸውን ሲናገሩ አይተናል። እነዛን እና ምን ለማለት ፈልገው ይሆን በእርግጥ የፕሬዝደንቱን ስራዎች የማሞገስ ጀሳቸውን ስብና ከፍ የማድረግ ብዙ ንግግሮች ነበሩ በተናጋሪዎች ዘንድ ሁሉ። ነገር ግን ከጎናቸው አልቆሙም ወይም መቆማቸውን አላሳዩም ሲሉ ምን ማለቱ ወይ ይሆኑ? ወይ እንግዲህ ምን መሰልህ፣ ፖለቲካ ፓርቲዎች እና ተመራጮች ለፖለቲካ ስልጣን በዲሞክራቲክ ስርዓት ውስጥ እና ህብረተሰብ ውስጥ መሮጥ አለብህ። ይሄ ያለ ነገር ነው። ይሄ ጥሩ ምንድን ነው። እንደዛ ሲሆን ደግሞ ተወዳዳሪ ናቸው ሚሰ አንድ ተርም ሰር አድርገህ ሁለተኛ ላይ ተወዳዳሪ ሲሆኑ ፌታ ኮምፕሊ አይደለም፣ ድሮፕም ሊደረጉ ይችላሉ። ምክንያቱም አራት ዓመት ግምገማ ይደረግና በአንተ አመራር ይሄን ይሄን ይሄን ናቺ ባርገና ቅድም እንዳልኩት በዚህ ቤዝ ወድቀናል የሚል ነገር ይሄ ቶታሊ ለአንድ ዲሞክራቲክ ህብረተሰብ ጤነኛ አካሄድ ነው ማለት ነው የምፈልገው ብሎ ያን ብዬ ነው። አሁን ምናየው ግን ውዳሴ ማርያሙ ያመስግናለ አያመስግናቸው ማለት አይደለም፣ መብታቸው ነው ግን ከሱ በላይ ከውዳሴው አንደኛ ደረጃ ሳይ መሆን የለበትም። የሀገር ጉዳይ መቅደም አለበት። ብዙ ጉዳዮች አሉ በንጥልጥ ሊያዩ አሁን በቃ ሁሉም ተነስቶ አሁን ያልካቸው ሰዎች ያልተገኙት አሉ። ብዙ የመጡት እንዳልከው የማጆሪቲ ሊደር የመሳሰሉት ሌሎችም እና ደግሞ በጣም በጣም አፍቃሪ ፕሬዚደንቱ የሆኑ ወዳጆቻቸው ተገኝቷል። ጥሩ ችግር የለውም። ግን በአሜሪካ ትራዲሽን ምንድን ነው የሚደረገው? በኩል ደረጃ ፓርቲ ውስጥ ሆነው የሚቀናቀኗቸው ሰዎች ሁሉ መጋበዝ አለባቸው። ይሄ ነው የአሜሪካ ስፒሪት፣ አሜሪካ ልየት የሚያደርገው መድረክ ተሰጥቶት የመተቸትና ህይወት ያለው ክርክር መደረግ አለበት። ይሄ ዝም ብሎ የካምፔንና የውዳሴ ይመስላል። ይሄንን ሰው ቢያው መሞር ግንዘብ ያገኝ ይመስለኛል። እና ከአንድ ለምሳሌ የማጆሪቲ ፓርቲ ሊደር የሚጠበቀው መደገፉ እንዳለ ሆኖ አጀንዳ በአጀንዳ ይሄን ይሄን ይሄንን እንዲጠንከረናል ለሚቀጥለው ደግሞ ከኮንግሬስ ጋር ሴኔት ጋር ተባብረን እንዲግብ እናደርጋለን ወደሚለው ነው ብዙ ግን ተናጋሪዎቹ ብዙ ጊዜያቸውን ወስዶ የሚናገሩት ጆ ባይደን መተቸት ነው። ያለነገር ነገር ነው። ትችቱ ግን በአጠቃላይ ዝም ብሎ በጀነራል አስፔክት ነው እንጂ ስፔስ ሆነ አይደለም። ባላንሱን ያጣ ነው ለማለት ፈልጌ ነው። ባሳለፍ ነው ፕሬዚደንታዊ ዘመን ባለፉት አራት ዓመታት ውስጥ የዩናይትድ ስቴትስ ምጣኔ ሀብት እጅግ በከፍተኛ ሁኔታ በተፋጠነ ሁኔታ ሲያድግ አይተናል። በተከታታይ እስከ ኮቪድ አስራ ዘጠኝ ማለት ነው እና ፕሬዚደንቱ ለዚህ ክንዋኔያቸው እና ሌሎችን ብዙዎችን ቀደም ሲል ሲመረጡ አድርጋቸዋለሁ ይሉ የነበሩ ተግባራትን ከዓለም አቀፍ ግንኙነቶች ጀምሮ ማለት ነው አደርጋቸዋለሁ ሲሉ የነበሩትን ሲያደርጉ አይተናል። ብዙዎቹንም ደግሞ ለማድረግ ሲጥሩ አይተናል። አንዳንዶቹ ደግሞ በዲሞክራቲክ ፓርቲው አለመደገፍ እንደራሴዎቹ ማለት ነው ምክንያት የተጓተቱም አሉ እና ወደ ምጣኔ ሀብቱ እድገት ቢያንስ ቢያንስ እንሂድና ፕሬዚደንቱ ለዛ ክንዋኔያቸው የሚገባቸውን ሙገሳና አድናቆት ሊያገኙ አይገባቸውም? ጥሩ ጥያቄ ነው። እንደ ይገባቸዋል፣ እንጂ ለሰሩት ይገባቸዋል። እንግዲህ በኮሚኒው ጀምር የሚሉ ውይይታችንን እንዴት መሰለህ አንድ ፕሬዚደንት ኢኮኖሚክ ውጤቱ ላይ ክሬዲት ይገባዋል። አዎ ይገባዋል። እሳቸውም ይገባቸዋል። ለምሳሌ ጭብጥ ሆኖ ውይይታችን ብንሄድ ጥሩ ነው ብዬ ነው። ጂዲፒውን በተመለከተ ሁለት ሺህ አስራ ስምንት ላይ ሁለት ነጥብ ዘጠኝ ነበር። አኑዋል ሮቱ ግሩም ነው። የሀገር ውስጥ አጠቃላይ ምርቱ ማለት ነው። አዎ ሁለት ነጥብ ሶስት ነበር ሁለት ሺህ አስራ ዘጠኝ ባለፈው አመት ማለት ነው። ሁለት ሺህ አስራ ሰባት ሁለት ነጥብ አራት ፐርሰንት ነበረ። ምንድን ነው እሳቸው ችግሩ ይህ አቺቭመንታቸው እንዳለፈው ነው። እራሳቸው ላይ ነው። ስብዕናቸው ላይ ነው የሚያተኩሩት ነገር ጉዳይ ራሳቸው ለምሳሌ ኮት ሳርግል ግሬተስት ኢኮኖሚ ኢን ሂስትሪ ኮት ነው ማደርገው ካሉት እንግዲህ ብለው ነው ያሉት ወይም አው ኢኮኖሚው አድገዋል፣ ግን ኢዜ ደግሬሰስት ኢኮኖሚ ኢን ሂስትሪ አይደለም። ለዚህ ነው ጋዜጠኞችም ፖለቲካ ሳይንቲስቶችም ሪሰርቸሮችም የተቸዋቸው በምን መልክ ነው አብረው እንዲመልሱልኝ። አሜሪካ መቼም የዓለም ሀያል ሀገር ነች፣ ግዙፏ ምጣኔ ሀብት ነች በዓለም ውስጥና፣ ይሄ ግዙፍ ምጣኔ ሀብት አሁን እየገለጹልኝ ባሏቸው አመታትና እየገለጹልኝ ባሏቸው መጠን እያደገ ከሄደ ምንድን ነው በዓለም ወይም በታሪክ እጅግ ትልቁ ምጣኔ ሀብት እንዳይሆን የሚያደርገው? እውነታቸውን ለአብራራ ልሞክር ያሉት እንዳለ ሆኖ፣ ግሬተስት ኢን ሂስትሪ ጥቁር አሜሪካኖችን እመጣለሁ በእኔ አስተዳደር ስር ከሊንከን ቀጥሎ ከሊንከን የሚስተካከል ተደርጎ የማይታወቅ ህይወታችሁን፣ ኢኮኖሚያችሁን፣ ሶሻላችሁን፣ ህይወታችሁ በሙሉ በተጠናከረ ሁኔታ አለውጫዋለሁ ነ ይህ ኤግዛጀሬት የሆነ አባባል አለ። በፖለቲካ ውስጥ መቼም ቶለሬት የምታደርገው ዲግሪ ግን እውነት አይደለም ሆነ ግን እውነት አይደለም አይደለም። ለምሳሌ ስራ የያዙ ጥቁሮች ብዛት፣ የሴቶች መቀጠር ብዛት እነዚህን በሚመለከት በእሳቸው የስልጣን ዘመን ከፍተኛ ለውጥ አልታየም ወይም ታይቷል፣ ግን ግሬተስት ኢን ሂስትሪ አይደለም። ለምንድን ነው የምልህ መሰለህ ለምሳሌ ኢኮኖሚ እድገቱን ጂዲፒ ያልኩት ቅድም የጀመርኩትን ገፋሪ ጌባ እንዲቃን ስንብል ከእሳቸው አስተዳደር በበለጠ በመጀመሪያ ተርማቸው ግሬተስ ተብሎ አቺቭ ያደረገ ቢል ክሊንተን ነው። ፋክቱ ነው። አራት ነጥብ አምስት በ1999 47 እያለ ይቀጥላል። ለምሳሌ አንኤምፕሎመንት እንውሰድ ደግሬተስ ኢን ሂስትሪ ኢኮኖሚክ አቺቭ አድርግ ያለው አሉ። ይህም ትክክል አደለም። አንኤምፕሎመንት ሬቱ በሳቸው ስራ አጥነት መጠን ነው የስራ አጥነት ሶስት ነጥብ አምስት ነው በትራምፕ ጊዜ ትክክል ነው፣ ግን ደግሬተስ አደለም በአሜ አዎ ዝቅተኛ ግን ስኖ ነምበር ዋን ዝቅተኛ አይደለም በአሜሪካ ታሪክ። በፖለቲካ አናሊሲስ እና ፖለቲካል ሪሰርች እንደሚያሳየው ዝቅተኛ የተባለው ሁለት ነጥብ አምስት በሺ ዘጠኝ መቶ ሀምሳ ሶስት ሃሪስ ትሩመን እና አይዘናዎር ሽግግር ጊዜ ነበረ። ይህን ማለት ነው። ይሄ ነው እንግዲህ የሚፋለስ የሳቸው ኤግዛጀሬት ባደረጉ ቁጥር የራሳቸውን ውጤት ያዳክመዋል ማለት ነው። አንድ ፖለቲከኛ ደግሞ አንድ ቦቶ ሪሰስ ካለ ወይ ፋደለ ሳክቱ ይታይ ይባላል መርመር አለበት። ይሄ አይደለም፣ ይሄ ነው አይደለም የሚሉ ውስጥ ይከተናል ለማለት ነው። አሁን እንግዲህ ኢምፕሊመንት ሆና እንትኖ በተመለከተ ከዛ ውጪ እንግዲህ ሌላ ምሳሌ በዚሁ መቀጠል ካስፈለገ መቀጠል ይችላል። ለምሳሌ ትሬድን በተመለከተ ከቻይና ጋር አንግድን ንግድን በተመለከተ እንደምታስታውሱ እንግዲህ ምንድን ነው ይሄ ታክስና ፋክት ያልሆነው እውነትና እውነት ያልሆነው ሚክስ ያደርጋል። ለምሳሌ ኮት ነው ማድረገው ዊ ቱክ ታፈስት ቦልደስት ስትሮንግስት ሃርደስት ቺቲንግ አክሽን አገንስት ቻይና ኢን አሜሪካን ሂስትሪ ብሎ እጅግ በጣም ብርቱ የሆነና ከባድ የሆነ እርምጃ ነው የወሰደው በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው፣ በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገው የሚያደርገውን እንቅስቃሴ ለማስቆም እሰራለሁኝ ሲሉ ነበር ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው እና እነዚህ እነዚህን ነገሮች ሁሉ አድርገዋል እኚህ ፕሬዚደንት አመሰግናለሁ ፕሮፌሰር ብሩክ ለቀሪው ውይይታችን በሌላ ምሽት እንመለሳለን። ወደ ተከታዩ ዘገባ ላሸግራቸው ራእይ ለኢትዮጵያ ወይም ቪዥን ኢትዮጵያ የሚባለው የበርካታ ሲቪክ ማኅበራትና ድርጅቶች ስብስብ ዘጠነኛ ዓመታዊ ጉባኤውን ትናንት ጀምሯል። ለመጪዎቹ ስድስት ተጨማሪ ቅዳሜዎችም ይቀጥላል። በኢንተርኔት ላይ የሚካሄድ ውይይት ነው። ቪዥን ለኢትዮጵያ በአሁኑ ጉባኤው የሚያነሳቸውና የሚነጋገርባቸው ጥናታዊ ጽሑፎች የሚቀርቡባቸው ርዕሶች ቀድሞ በወጣው መርሃ ግብር ላይ ተዘርዝሯል። የጭካኔ ወንጀሎችና የግጭት በኋላ ምርጫ ፈተናዎች በኢትዮጵያ በሚል አጠቃላይ ርዕስ ስር ነው የሚካሄደው። ከሚቀርቡ ጽሁፎች ያንዱም ርዕስ ነው። ከአስተባባሪዎቹ አንዱ የሆኑትን ፕሮፌሰር ሚንጋ ነጋሽን ለአጭርቱ ጋበዝኩ። ጤና ይስጥልኝ ፕሮፌሰር ሚንጋ። ጤና ይስጥልኝ ሰሎሞን። እስቲ በቅድሚያ ለአድማጮች ለማስተዋወቅ ያህል ምንድን ነው እርስዎ ከዚህ ጉባኤ ጋር ከራዕይ ለኢትዮጵያ ጋር ያሉት ግንኙነት? ቪዥን ኢትዮጵያ ላይ የኮንፈረንሱ ኮሚቴ ኃላፊ ነኝ። እሺ። ፕሮፌሰር ሚንጋ አመሰግናለሁኝ ለጊዜው በድጋሚ ይሄ ጉባኤያችሁ ትናንትና ተጀምሯል። ዘጠነኛው ጉባኤ ለሰባት ተከታታይ ቅዳሜዎች እንደምታደርጉት ነው ያሳወቃችሁት በመርሃ ግብራችሁ ላይ እና በሚቀጥሉት ስድስት ተከታታይ ቅዳሜዎች እስከ መስከረም ሰላሳ መሰለኝ የምትቀጥሉት። በኢትዮጵያ ከለወጥከው ጥሩ ነው። የመጨረሻው ስብሰባችን የሚሆነው ኦክቶበር አስር ነው በእንግሊዝኛ ፕሮግራሙ ፊቴ ላይ ያለው ወደዛ አካባቢ ነው። ቅዳሜ ቅዳሜዎች ናቸው የሚካሄዱት። እስቲ መጀመሪያ ከቅርጹ እንነሳና ምንድን ነው የዘንድሮውን ጉባኤያችሁን የሚለየው ከሌላው ጊዜ? አንደኛ ያደረጋችሁትን ጉባኤ በተከታታይ በሚካሄዱ ቀናት አይደለም፣ በየቅዳሜው እየዘለላችሁ ነው የምታደርጉት። ቢጨመቅ የአንድ ሳምንት ጉባኤ ይሆን የነበረውን ማለት ነው። ትክክል ነው። እንግዲህ ምንድን ነው የተደረገው? በመጀመሪያ ይህንን ስብሰባ ሊደረግ የነበረው መጋቢት ሚያዝያ ላይ ነበረ፣ እንደ ማንኛውም ስብሰባዎች የሁለት ቀን ሙሉ ስብሰባ ዋሽንግተን ከተማ የኢትዮጵያ ኤምባሲ ውስጥ ነበር ለማዘጋጀት ሲያሰብ ነው። ሆኖም ግን በዚህ በቫይረሱ ምክንያት በበሽታው ምክንያት አሜሪካም ሆነ በሌላ ዓለም ላይ ትልቅ ችግር በመፈጠሩ የተነሳ ያንን ነገር ማስተላለፍ ነበረብን አሁን ስናስበው እንዴት ብናደረገው ይሻላል በተለመደው መልክ ማድረግ ስለማይቻል በሚል በየቅዳሜዎች እና በበይነ መረብ በኮምፒውተር በፌስቡክ በዩቲዩብ ቢደረግ የተሻለ ይሆናል ስንል እንግዲህ አራት አራት ተናጋሪዎችን እያዘጋጀን በየቅዳሜ ቢሆን አንደኛ፣ ሰውም ስራ እየሰራ ሁለተኛ፣ ሰውም ደግሞ ተከታታዩም ደግሞ እድል ያገኛል። ለመወያየትም በየጊዜው በሚቀርቡት አጀንዳዎች ላይ ጊዜ ያገኛል በሚል ነው ለሰባት ቅዳሜዎች እንዲዘጋጀ ተደረገው። በዚህ ጉባኤያችሁ ላይ የምታተኩሩት በአብዛኛው አሁን ባለው የኢትዮጵያ ሁኔታ ላይ እንደሆነ አስተውያለሁ። በተለይ ከዚህ ከውጥረት ጋር የተያያዙ እንደውም ርዕሱ ራሱ የጉባኤያችሁ የጭካኔ ወንጀሎችና የግጭት በኋላ ምርጫ ፈተናዎች በኢትዮጵያ የሚል ነው። ትናንትና ያነሳችሁትም የዘርፍ እጅትን መከላከልና ኢትዮጵያ ውስጥ የመንግስትና የሕዝብን የተጠያቂነት ሁኔታ ማሻሻል ወይም ማሳደግ በሚል አጀንዳ ላይ ነው የተነጋገራችሁት እና ጥናቶች ያካሄዳችኋል አሁን ባለው ሁኔታ በቁጥር በመረጃ የተደገፉ ጽሁፎችና ውይይቶች ናቸው የሚካሄዱት። አዎ ትናንትና የተካሄደው ስብሰባ አራት ሰዓት በላይ የፈጀ ስብሰባ ነበረ። እንግዲህ የቪዥን ኢትዮጵያ የራ የኢትዮጵያ ዋና አላማ የኮንፈረንሱን መድረክ ማዘጋጀት ነው። በዚህ ላይ አራት ተናጋሪዎች ቀርበው ያላቸውን ማስረጃ የቪዲዮ የኦዲዮ ድምጾችን የህግን የዓለም አቀፍ ህግን አካሄድ ሁሉ የዳሰሰ ረጅም ስብሰባ ነበር የተደረገው። ቪዲዮዎቹ በአባይ ሚዲያ ፌስቡክ እና አሁን ደግሞ በዩቲዩብ እያዘጋጁት ነው። በዛ ላይ ሙሉ ንግግሮቹ ቀርበዋል አሉ እና በዛ ላይ እንግዲህ የተደረሰበት መረጃ የዛ የስብሰባ መረጃ በነገራችን ላይ ተናጋሪዎቹ ሰዎቹ የሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የኢትዮጵያ ምክትል ውጭ ጉዳይ ሚኒስትር፣ የእርዳታ ማስተባበሪያ ኮሚሽን ኮሚሽነር በሩዋንዳው ደግሞ በጀኖሳይድ ጊዜ የተባበሩት መንግስታትን ቢሮ የእርዳታ ቢሮ የያዙትና አሁን ደግሞ በቦስተን ዩኒቨርሲቲ ስኮላር የሆኑትን ከዛ ዶክተር ሰናይት ደረጀ ደግሞ በሚነሶታ ዩኒቨርሲቲ የፕላንት ፓቶሎጂ ዲፓርትመንት ውስጥ መምህር የሆኑ ዶክተር ሰማሀን ጋሹ የሕግ እውቀት ያላቸው እና ዶክተር ተድላ ወልደሃንስ ነበሩ እና በዛ ስብሰባ ላይ የቀረበው ነገር የጭካኔ ወንጀሎች ናቸው የሚታዩት ኢትዮጵያ ውስጥ የወንጀሉ አይነት በደንብ መገለጽ ይኖርበታል የሚል የቅድሚያ መረጃ ነው በዛ ስብሰባ ላይ የታየው ውጤት ማለት ይቻላል። እንግዲህ ምን ያህል የሁኔታ እንዳሳሰባችሁ የሚያሳየው የሚቀጥለውም አጀንዳችሁ ከዛ ቀጥሎ የሚመጣውም አጀንዳችሁ ከዚሁ ጋር ዝምድና ያላቸው ርዕሶች ናቸው ጎሰኛነት፣ ታሪካዊነት፣ ሃይማኖታዊና ማህበራዊ መከፋፈል በአሁኑ የኢትዮጵያ ፖለቲካ ውስጥ ሕገ መንግሥት፣ ብሔራዊ ደህንነትና በጭካኔ የሚፈጸሙ ወንጀሎችና የሕብረተሰብ ጤና አቅጣጫዎች፣ መጪው የኢትዮጵያ ምርጫ ከቀድሞ የግጭት ማግስት ምርጫዎች ምልከታ የተወሰዱ ትምህርቶች የሚሉ ናቸው። በተከታታይ የምታቀርቧቸው ከዛ በኋላ ነው ወደ ኮቪድ-19 ወደ ምጣኔ ሀብት ወደ ህዳሴ ግድብና የተፈጥሮ አካባቢ ሁኔታ የምትሄዱት። ስትዘጉ ደግሞ እንደገና ተመልሳችሁ ተጠያቂነት፣ ስነ ምጣኔ ሀብት፣ ጎሰኛነትና ወደ ዲሞክራሲ የሚደረግ ሽግግር የሚል ርዕስ ነው የመጨረሻው መነጋገሪያ አጀንዳ የሚሆነው። ምን ያህል ቢያሰጋችሁ ነው ለመሆኑ ይህንን ያህል ሰፊ ትኩረት ሰጥታችሁ በአንድና በተመሳሳይ አጀንዳ ላይ ሙሉውን ጉባኤ እያካሄዳችሁ ያላችሁት። እንግዲህ አቶ ሰለሞን፣ እናንተም በደንብ ታውቁታላችሁ፣ ከኢትዮጵያ የሚመጡት ዜናዎች ብዙዎቹ የሚረብሹ ናቸው፣ አስጨናቂ ናቸው። እስካሁን ባለፉት ሁለት ዓመት ተኩል ላይ የነበሩት ሁኔታዎች፣ የሽግግር ስርዓቱ በታሰበው መንገድ እና መጠን አለመሄዱ ለሁሉም ግልጽ ነው። በተለይ ደግሞ የሚታዩት ይሄ የህዝብ መፈናቀል የፖለቲካ አካሄዱ መክረር እና በዚህ ውስጥም ደግሞ እየከረረ ባለው ሁኔታ ላይ የትርኢቱ ተዋናኝ ሆነው የሚታዩትም ዋና ዋና ነገሮች ከብሔር ጋር የተገናኙ፣ ከቋንቋ ጋር የተገናኙ፣ ከሃይማኖት ጋር የተገናኙ ስለሆኑ እነዚህን ነገሮች እንዴት ማርገብ የሚቻልበትም ሁኔታ ሳንመለከት ወደ ምርጫ ውስጥ መግባቱ ኮሮናውን ጨምሮ እንደገና ደግሞ የህዳሴ ግድብ ጉዳይ ሁሉን ነገር ሲደራረብ የሀገሪቷ ፈተና ከባድ ስለሆነ እነዚያን ሳይዝ አንድ የምሁራን ጉባኤ ማካሄድ ተገቢም ሆኖ ስላላገኘ ነው። ብዙ ጊዜ ደግሞ የእኛ ስራ የህዝብ ማስተማር ትምህርቶች በኮንፈረንስ በዩኒቨርሲቲዎች ውስጥ የሚደረጉት ነገሮች በዛው በስብሰባ አዳራሽ እንዳይቀሩ ህዝብ ወጥቶ እንዲሰማቸው ስለሆነ በዛ ምክንያት ነው ይህን ጉዳይ በአጀንዳ መልክ የያዝነው። ምርጫ አንዱ ፈተና ነው። የጭካኔ ወንጀሎች በተባበሩት መንግስታት ትርጉም የተሰጠው ሁሉ ከኢትዮጵያ ህግ ጋር የተያያዘውን ሁሉ በማገናዘብ ነው። ህግና ስርዓት የግድ አስፈላጊ ነው ለማንኛውም ሀገር ለማንም ስርዓት በዚህ ምክንያት ነው። የስብሰባው አላማ በዛ ያጠነጠ ነው። በተጨማሪ ደግሞ እነዚህ አርዕስቶች የወጡት ከዚህ በፊት ኮል ፎር ፔፐር ወጥተው ስለነበረ ጥሪ ማለት ጥሪ ነበረ። ከዛ በተገኙት መልሶች ብዙ ደግሞ መልስ ስላላገኘንባቸው ከጽሁፎቹ ላልመጡት ወይም በሚገመተው መልክ ሳናገኝ ስንቀር ታዋቂ ግለሰቦችን በሙያቸው ክህሎት ያላቸውን ሰዎች አሰባስበን ነው ይሄ ስብሰባ በዚህ መንገድ የተቀረጸ መቼም አሁን የሚሰጡኝ መግለጫ እንደምረዳው መፍትሄ የማፈላለግ የመጠቆም ሀሳብ ያላችሁ ይመስላል። እና ምን ያህል ሚዛናዊ ለመሆን ጥራችኋል? ይህን ጉባኤ ስታዘጋጁ ብዙ ወገኖችን ያካተተ በጉዳዩ በችግሩ ውስጥ ያሉ ወገኖች ሁሉ እንዲሳተፉበት ያሰባችሁት የሰራችሁት ስራ አለ? ሞክረናል። ህዝብ እያሳተፈ ነው ያለው ከመጀመሪያው የጥሪ ጽሁፎቹ የሚቀርቡት ለሁሉ ህዝብ ነው። እከሌ ተከሌ ተብሎ በዚህ የተገለለ አንድም ሰው የለም። ሁለተኛ በስብሰባውም ላይ በፌስቡክም በሚሄድበት ጊዜ ጥያቄዎች ማቅረብ ይቻላል። የዙም ቁጥር ዌቢናር የሚባለውም ቁጥርም አለን። በዛ ውስጥም ለተወሰኑ ሰዎች ይገባሉ። ያበሩ ክፍት ነው፣ ማንም ሰው ሐሳብ መስጠት የሚችልበት መድረክ ነው እንጂ ይሄ እንደ ማንኛውም አይነት ነገር የተወሰኑ ሰዎች ብቻ ተሰብስበው የሚመካከሩበት ቦታ አይደለም። ግልጽ ነው። ጽሁፎቹም የማቅራቢዎቹም ጥራት ያለ ያለው ነገር ለህዝብ የሚያቀርቡበትን መድረክ ነው። ለመፈለግ እያጠር ያለ ነው። የዙም ዌቢናር ቁጥራችሁ ሁልጊዜ አንድ አይነት ነው ለሁሉም ጉባኤዎች እና ለሁሉም አሳውቃቸዋል። አዎ፣ በየቦታው በየፕሮግራሙ ፔናልቲመት ፕሮግራም የሚለውን ቦታው ተበትኗል። በዚህም ቁጥር ላይ መናገር እችላለሁ። የዙም ዌቢናር አይዲ የመታወቂያ ቁጥሩ ዘጠኝ ሰባት ስድስት ዜሮ አንድ አራት ዘጠኝ ዘጠኝ ዘጠኝ አንድ ዜሮ ልድገመው ዘጠኝ ሰባት ስድስት ዜሮ አንድ አርባ ዘጠኝ ዘጠና ዘጠኝ አስር። ፕሮፌሰር ሚንጋ ነጋሽ፣ እንግዲህ ጉባኤያችሁ ገና መጀመሩ ነው። እኛም ወደፊትም እየተከታተልን እናቀርባለን ዘገባዎችን ንግግሮቻችሁን ለሕዝብ ለማሳወቅ ጥረት እናደርጋለን። ለአሁን ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁ። ጊዜ ይስጥልኝ አቶ ሰለሞን። ፕሮፌሰር ሚንጋ ነጋሽ በደቡብ አፍሪካ ዊትዋተር ስትራንድ ዩኒቨርሲቲ እና በኔቫዳ ስቴት ዩኒቨርሲቲ የሂሳብ አያያዝ መምህር ናቸው ለመሰናበ